የሰብአዊ መብት ጉባኤ ሰመጉ በዛሬው ዕለት ይፋ ባደረገው የኢትዮጵያ የሰብአዊ መብት አያያዝ ዘገባው በኦሮሚያ ክልል በሚገኙ የተወሰኑ ወረዳዎች ያካሄድኩት ነው ባለው የሰብአዊ መብቶች ጥሰት ምርመራ ከአንድ መቶ በላይ ሰዎች በመንግስት የጸጥታ ኃይሎች መገደላቸውንና ከአርባ በላይ የሚሆኑ ሌሎች በተተኮሰባቸው ጥይት መቅሰላቸውን እንዲሁም ቁጥራቸው የበዛ ሌሎች መታሰራቸውን ገልጠዋል። የኢትዮጵያ መንግስት የመብት ጥሰቱ በገለልተኛ ወገኖች እንዲጣራና ተጠያቂዎች ሕግ ፊት እንዲቀርቡ እንዲያደርግም አሳስበዋል። ሰመጉ ባለፈው ሳምንት መገባደጃ ላይ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በኦሮሚያ ክልል ስለደረሰው ጥፋት መንግስት ማስቀመጣቸው ሙሉ ኃላፊነት እንደሚወስድ መግለጻቸው ተዘግቧል። የሰመጉን ጋዜጣዊ መግለጫ የተከታተለው ባልደረባችን መለስካቸው አምሃ ዝርዝሩን ይዘዋል። ሰመጉ ሰብዓዊ መብቶች ጉባኤ፣ በቀድሞ አጠራሩ የኢትዮጵያ ሰብዓዊ መብቶች ጉባኤ፣ ዛሬ ረፋዱ ላይ በመንግሥት የጸጥታና ታጣቂ ኃይሎች በዜጎች ላይ የሚፈጸም አሰቃቂ ግድያ፣ ህገወጥ ስር ድብደባ፣ ማስፈራራትና ማዋከብ በአስቸኳይ ይቁም የሚል ርዕስ የያዘውን መቶ አርባኛውን ልዩ መግለጫ ይፋ አድርጓል። ሰመጉ በኦሮሚያ ከሚገኙ 342 ወረዳዎች መካከል በ33 ወረዳዎች ብቻ ምርመራውን እንዳከናወነም ይኸው መግለጫ ያስረዳል። ምርመራው የተካሄደውም ከህዳር 2 ቀን 2008 ዓ ም እስከ የካቲት 12 ቀን 2008 ዓ ም በነበረው ጊዜ በተፈጸሙ የመብት ጥሰቶች ላይ መሆኑንም ይኸው መግለጫ ያመለክታል። በእነዚህ ወራት 103 ዜጎች በመንግሥት የጸጥታ ኃይሎችና ታጣቂዎች መገደላቸውን ይዘረዝራል። ከተገደሉት መካከል የ35ቱ ምስል ተያይዟል። ሌሎች ዝርዝር ጉዳዮችም ተጠቅሰዋል። በጥይት የቆሰሩና ከባድ አካል ጉዳት የደረሰባቸው የ57 ሰዎች ስም ዝርዝር ከተወሰኑ ምስሎች ጋር፣ በብዙ አስርቶች የሚቆጠሩ ማሰቃየትና ድብደባ የተፈጸመባቸው፣ በስራት የሚንገላቱ፣ የደረሱበት የማይታወቅና ሌላም ጉዳቶች የደረሰባቸው ሰዎች ዝርዝር በመግለጫው ተካቷል። ይህ በውስን ጊዜና ስፍራ የተከናወነው ምርመራ ያለውን ሁኔታ ሙሉ በሙሉ የሚገልጽ እንዳልሆነ መግለጫው ይጠቁማል። የሰመጉ ጽህፈት ቤት ዲሬክተር አቶ ብጻተ ተረፈ እንዲህ አቅርቦት ነበር። ተቃውሞ እስካሁን የቀጠለ በአብዛኛው የኦሮሚያ ወረዳዎች የተካሄደና በመካሄድ ላይ ያለ ስለሆነ በተቃውሞ እንቅስቃሴ ወቅት የተገደሉ የተጎዱ፣ የታሰሩና የወደሙ ንብረቶች እጅግ በጣም ከፍተኛ እንደሆኑ ይገመታል። ጉዳት በደረሰባቸው አካባቢዎች ባለሙያዎቻችን ተዘዋውረው እንዳረጋገጡት ከፍተኛ የሆነ የፖሊስና የሰራዊት ኃይል በየአካባቢው በብዛት በመኖሩ ሕዝቡ መረጃ በተለይ ማስረጃ ለመስጠት በከፍተኛ ፍርሃት ውስጥ ይገኛል። ማንንም ሰው ለማመን ተቸግረዋል። ይህ መግለጫ በሚጠናቀርበት ጊዜ በምዕራብ አርሲ፣ በአጄ ሻሸመኔ፣ ኮፈሌና አካባቢው፣ በምዕራብ ወለጋ፣ በምዕራብ ሸዋ ህዝባዊ ተቃውሞ ቀጥሎ እንደነበረም ይኸው የሰመጉ መግለጫ ያስታውሳል። አክሎም የመንግስት ታጣቂዎች በአምቦ በጀልዱና በግንደበረት አስገድዶ መድፈር መፈጸማቸውን ከነዋሪዎቹ ለመስማት ችለናል። መርማሪዎቻችን ያነጋገሯቸው በርካታ ነዋሪዎች እንደገለጹት በአንዳንድ ቦታዎች የመንግሥት ታጣቂዎች ሕገ ወጥ የቤት ለቤት አሰሳ ሌሊት የሚያደርጉ ሲሆን በፍተሻ ወቅት የሚያገኙትን ንብረት ይወስዳሉ። በዜጎች ላይ ከፍተኛ ድብደባ ይፈጽማሉ። ዛቻና ማስፈራሪያ እንዲሁም ስድብ ይሰነዝራሉ ይላል። ሰመጉ እነዚህ ሮሮዎች በመንግሥት ዘንድ ትኩረት እንዲሰጣቸውም ጠይቋል። አቶ ብጻተ መንግሥት ከላይ ለተገለጹት ሮሮዎችና ቤቱታዎች ትኩረት ሊሰጥ ይገባል። ጉዳዩ በገለልተኛ አካል እንዲጣራ፣ ችግሩን የፈጠሩት በሕግ እንዲጠየቁ እንዲያደርግ፣ ተጎጂዎች በአግባቡ እንዲካሱና ለወደፊቱም እንዲህ አይነት ችግሮች እንዳይከሰቱ የመከላከልና ለዜጎች ጥበቃ የማድረግ ኃላፊነቱ እንዲወጣ ሰመጉ ጥሪውን ያቀርባል። በሰመጉ መግለጫ የተነሳው ሌላው ጉዳይ ደግሞ በምዕራብ አርሲ ዞን ተፈጽመዋል ስለተባለው ሕገ ወጥ ድርጊት ነው። ተቃውሞ በተካሄደበት ወቅት በምዕራብ አርሲ ዞን በተለያዩ ወረዳዎች የሚገኙ የሃይማኖት ተቋማት ማለትም የኦርቶዶክስ፣ የፕሮቴስታንትና የካቶሊክ አብያተ ክርስቲያናት ተቃጥለዋል። ድርጊቱ የተፈጸመው በማንም ይሁን በማን በአጭሩ ካልተገታ በሀገርና በህዝብ ሰላምና መረጋጋት እንዲሁም በአንድነት ላይ የከፋ አደጋ ስለሚያስከትል እንዲህ አይነቱ ድርጊት በአስቸኳይ እንዲቆም ሰመጉ ያሳስባል። መንግስትም አጥፊዎችን በህግ እንዲጠየቁ እንዲያደርግ ሰመጉ ይጠይቃል። ከዚህ ጋር በተያያዘ ከሳምንታት በፊት የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ጌታቸው ረዳ እንዳሉት ከሆነ በምዕራብ አርሲ የተለያዩ ከተሞች የታየው ሁከት በሌሎች የኦሮሚያ አካባቢዎች ከተነሳሱ ተቃውሞዎች ጋር በምንም መልኩ አያያዝም ብለው ነበረ። እንዲያውም በዚህ አካባቢ ለተከሰተው የሁከት ምንጭ አስመራ ነው እንዳሉም አይዘነጋም። ባለፈው ሳምንት መገባደጃ ላይ ደግሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በኦሮሚያ ውስጥ ስለተፈጠረው ሁከትና ስለደረሰው ጥፋት የድርጊቱ ተጠያቂዎች ግን ሌሎች ኃይሎች ናቸው ሲሉ ወንጅ ለዋል። የህዝቡን ተገቢ ጥያቄዎችና የወጣቶችን ፍላጎቶች አቅጣጫ ለማሳት የጸረ ሰላም ኃይሎችና ጥገኛ የጠባብነትና የትምክህት መረቦች ሴሎቻቸውን በማንቀሳቀስ በሰው ህይወት በህዝብና መንግስት ንብረት እንዲሁም ለዘመናት አብሮ የኖሩ ብሔረሰቦችን ለማጋጨት ባደረጉት ጥረት ጉዳቶች ተከስቷል። ሆኖም ህዝቡ የእነዚህን ኃይሎች እኩይ ዓላማ በአግባቡ በመረዳቱና ሂደቱን ለማስቆም በመነሳሳቱ ሁኔታውን ለማረጋጋት ችሏል። የፌዴራል መንግስትም በሆነ ጉዳይ ላይ የሀገራችንን ህዝቦች በከፍተኛ ደረጃ ይቅርታ ይጠይቃል። ሰብአዊ መብቶች ጉባኤ ዛሬ ይፋ ባደረገው ልዩ መግለጫው ላይ እንዳስታወቀው ግን መንግስት እስከ ዛሬ ለህዝቡ ጥያቄ የሰጠው ምላሽ ተገቢም በቂም ነው ብሎ አያምንም፣ መወሰድ አለባቸው ያላቸውን እርምጃዎች ይዘረዝራል። በተማሪዎችና በህዝቡ ለቀረበው ጥያቄ መንግስት የተሰጠው መልስ በምንም መልኩና በማንኛውም መለኪያ በሰመጉ ተቀባይነት የሌለው መሆኑን፣ በተማሪዎችና በህዝቡ በተቀሰቀሰው ሰላማዊ የተቃውሞ ሰልፍ ሰበብ የህይወት የአካል የንብረት ጉዳት ያደረሱትና ጉዳቱ እንዲደርስ ያዘዙት ኃላፊዎች በአስቸኳይ ለሕግ እንዲቀርቡ በተማሪዎችና በህዝብ ሰላማዊ ሰልፍ ምክንያት የታሰሩ በርካታ እስረኞች በአስቸኳይ እንዲፈቱ ለወደፊቱም በተማሪዎችና በህዝቡ ለሚነሱ ሰላማዊ ሰልፎችና ጥያቄዎች መንግስት በሕገ መንግስቱ ድንጋጌዎች መሠረት ሰላማዊ ምላሽ እንዲሰጥም ጥሪ ያቀርባል። ባለፈው ሳምንት የኦሮሞ ፌዴራሊስት ኮንግሬስ ባሰራጨው መግለጫ ድርጅቱ ባለው መረጃ መሠረት በኦሮሚያ ይህ ቀውስ ከተቀሰቀሰበት ጊዜ አንስቶ የሟቾች ቁጥር 270 እንደደረሰ ገልጿል። በመንግሥት በኩል ግን በአሁኑ ወቅት የሚጠቀስ ቁጥር የለም። የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ኃላፊ ሚኒስትር አቶ ጌታቸው ረዳ በቅርቡ እንዳሉት ከሆነ የኢትዮጵያ ሰብአዊ መብቶች ኮሚሽን ይህን ቁጥር ያሳውቃል ተብሎ ይጠበቃል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ 阿爸爸。